በዩናይትድ ስቴትስ በተካሄዱ ምርጫዎች ዕለት በአስገራሚ ሁኔታ ሽንፈት የደረሰባቸው ዲሞክራቶች የወደፊት አካሄዳቸውን እየመረመሩና እርምጃም እየወሰዱ ናቸው። በዚሁ መሰረት ትናንት በእንደራሴዎቹ ምክር ቤት አዲስ አመራር እንዲሰየም መፈለጋቸው ተነግሯል። የወቅቱ አፈ ጉባኤ ሪፑብሊካኑ ቲም ራያን ግን ለረጅም ጊዜ ያገለገሉትን ዲሞክራቷን ናንሲ ፐሎሲን ማንሳት አይችሉም ተብሏል። ካትሪን ጂፕሰን ያደረሰችን ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። ለዲሞክራቶች የምርጫው ወቅት መልእክቶች ከገጠር እስከ ዋና ከተማዋ ዋሽንግተን ዲሲ ድረስ ማለት ይቻላል አስደናቂ፣ ግን ግልጽ ነበር። በአጠቃላይ ስራ ለስራ አጡ የሚሉ ነበሩ። እናም በአብዛኛው ሽንፈት የገጠማቸው ዲሞክራቶች መጻኢ ጊዜያቸውን ለማሳመር ላይታች ሲሉ በምክር ቤቱ አፈ ጉባኤ ቲም ራያን ሌላ ነገር ግን በዘመቻው ወቅትም መፈክራቸው የነበረውን የረጅም ጊዜዋን የእንደራሴዎች ምክር ቤት መሪ ናንሲ ፔሎሲን ለማንሳት ያላቸው ፍላጎት ፍንትክ ብሎ ወጥቶ ፈተና ጠበቃቸው። እርግጥ ቲም ራያን የፈለጉት አልሆነላቸውም፣ ከሸፈባቸው። ነገር ግን መልእክቶቻቸውን አሁንም ለማስፈጸም እንደሚጥሩ ተናግረዋል። አፈ ጉባኤ ቲም ራያን ስለ ሥራ ነው፣ ስለ ክፍያ ነው፣ ጡረታን አስመልክቶ ነው። መልእክቶቼ አነስተኛ ክፍያው እንዲጨመር ነው። ማዕከላዊ ገቢ ያላቸው ሰዎች ክፍያ ላለፉት ሰላሳ ዓመታት አለመጨመሩን በተመለከተ ነው። እናም እነዚህ መልእክቶች ለሕዝቡ አድርሰናል። ናንሲ ፔሎሲ በአመራራቸው ላይ የተደቀኑ ፈተናዎችን አልፈው በወንበራቸው ላይ መቆየት ችለዋል። ቀጣዩ ኮንግሬስ ከዚህ የከበደ ፈተና አይጠብቀውም ይላሉ። የሀገራችን መጻኢ ዕድል ታላቅነቷ እና ገጸ ባህሪዋ ጥቃት ተከፍቶበት ቆይቷል። እናም እኛ በአንዳንድ ሰዎች ላይ ያደረሰውን ፍራቻ ለማስወገድ እርምጃ መውሰድ አለብን። በሌላ በኩል ቲም ራያን በምርጫ ዘመቻቸው ላይ ደጋግመው እንዳስታወቁት በምክር ቤቱ ተጨማሪ የተለያዩ ድምፆች እንዲሰሙ እታገላለሁ ሲሉ ያስተጋቡት መፈክር ስኬታማ ሆኖላቸዋል። ያም በዲሞክራቲክ ፓርቲው አመራር የመጀመሪያዋ አፍሪካዊ አሜሪካዊት ሴት መግባት መቻላቸው ነው። እንደ አንዲት ለፍቶ አዳሪ እናት ቤተሰብ ለማስተዳደርና በመስራት መካከል ያለውን ሕይወት ከባድነት እረዳለሁ። እናም ተስፋ የምናደርገው የእነዚህን ሰራተኛ ቤተሰቦች ችግር በትንሹም ቢሆን ማቅለልና ወደፊት እንዲጓዙ ለማድረግ ነው። ዲሞክራቶች በቅርቡ በዩናይትድ ስቴትስ ምክር ቤት ደጃፍ ተሰብስበው ከሴናተር በርኒ ሳንደርስ የተነገራቸው ነገርም ነበር፣ አዲስ አቅጣጫ የመቀየስ ጊዜው አሁን ነው የሚል ዲሞክራቲክ ፓርቲው ሊገነዘባቸው የሚገቡ አንዳንድ ዶናልድ ትራምፕም የተረዷቸው በጣም ጠቃሚ ሐቆች መኖራቸውን ነው። በዘንድሮ የዩናይትድ ስቴትስ ፕሬዝደንታዊና ምክር ቤት አባላት ምርጫ ላይ አንድ ሦስተኛ የዲሞክራቶች ስብስብ ለሁለት ተከፍሎ ድምፁን የሰጠው ለሪፐብሊካኑ ቲም ራያን መሆኑ በግልጽ የሚያመለክተው ሪፐብሊካን ፓርቲው ከፍተኛ የሕዝብ ድጋፍ ማግኘቱን ነው። የምክር ቤቱ አባል ስቴኒ ሆየር ይህን ያስረዳሉ። ተጨማሪ ሚሊዮን ሕዝብ ነው ይህንን ፓርቲ ለሚወክለው ቡድን አመራር አጀንዳ ድምፁን የሰጠው። ሌላዋ የምክር ቤት አባል ማርሲ ካፕቱር በበኩላቸው ሲናገሩ የተመራጩ ፕሬዝደንት ዶናልድ ትራምፕ አስተዳደር የዲሞክራቶችን ጉዳይ ለሕዝብ ለማሳየት ይሞክራል ብለዋል። ዲሞክራቶች የሪፐብሊካን ፓርቲው በትክክል የቆመው ለምን እንደሆነ ሲያዩ የህክምናና የሶሻል እንዲሁም ወደ ከፍተኛ ትምህርትና ንግድ ስራ ለመግባት የሚያስችለውን ዕድል ለማስጠበቅ ወደ እኛ መጉረፍ ይጀምራሉ። በዲሞክራቶቹ በራሳቸው መካከል ሲካሄድ የቆየው የፖለቲካ ሽኩቻ አሁን በማብቃቱ ናንሲ ፔሎሲ ከቀደመው የበለጠ ፈተና የተደቀነባቸው ይመስላል። ያም የትራምፕ ዋይት ሃውስ ነው።